የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ጥር 2 2011 ዓ ም ምሽት ዝግጅት ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ኢትዮጵያ ውስጥ ያለውን ያለመረጋጋት አጋጣሚ በመጠቀም ራሳቸውን በገንዘብ ማበልጸግ የሚፈልጉ ሰዎች በጦር መሳሪያ ንግድ ላይ ተሰማርተው ተገኝተዋል ሲሉ የሀገሪቱ የጦር ኃይሎች ምክትል ኤታ ማዦር ሹም ጄኔራል ብርሃኑ ጁላ ለቪኦኤ ገልጸዋል። በዚህ ግርግር ጊዜ ጠመንጃ ሸጠው ሀብታም ለመሆን የሚንቀሳቀሱ ኃይሎች አሉ። እነሱ ከተለያየ የጎረቤት አገር ጠመንጃ ወደ ኢትዮጵያ እንዲገባ እያደረጉ ነው። በሻምቡ ከተማ ሰዎች በኮማንድ ፖስት መታሰራቸውን ነዋሪዎች ተናገሩ። ቁጥጥር ስር ከዋሉ ሰዎች መካከል ለ12 ዓመት ገደማ ከታሰረች በኋላ ባለፈው 2010 ዓመተ ምህረት በምሕረት የተለቀቀችው ጫልቱ አቤት ስትታከለ ትገኝበታለች። ዘገባ አለን። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠርላሉት የምሽቱ ዜናዎች በድጋሚ ተመልሼ መጥቻለው። የኮንጎ ካቶሊካዊት ቤተ ክርስቲያን ባለፈው ወር የተካሄደው ፕሬዝዳንታዊ ምርጫ ኦፊሳላዊ ውጤት የቤተ ክርስቲያኗን የምርጫ ተቆጣጣሪዎች ከተሰበሰቡት የምርጫ ድምጽ ብዛት ጋር አይስማማም በማለት ውጤቱን ተገዳድራለች። የሀገሪቱ የምርጫ ኮሚሽን ተቃዋሚ ተወዳዳሪ ፌሌክስ ሺ ሴዴኬ ማሸነፋቸውን አስታውቋል። ምርጫው ከመካሄዱ በፊት በተደረገ የአሃዝ መለኪያ መሰረት ሌላ ተቃዋሚ መሪ ማርቲን ፋዩሉ ያሸንፋሉ የሚል ግምት ነበር። በኮንጎ ፖለቲካ ንቁ ተሳታፊ የሆነችው ካቶሊካዊት ቤተ ክርስቲያን ከአስር ቀናት በፊት የተካሄደውን ምርጫ በሀገሪቱ ዙሪያ የሚከታተሉ አርባ ሺህ ታዛቢዎችን መድባ ነበር። ፋዩል የምርጫውን ውጤት አልቀበልም በማለት የምርጫው ኮሚሽን የምርጫ መፈንቅለ መንግስት ፈጽሟል ሲሉም ከሰዋል። ካቶሊካዊት ቤተ ክርስቲያን በበኩሏ ያካሄደችውን የድምጽ ቁጥር የሚቆጠራ ውጤት ይፋ እንድታደርግ ጥሪ ያቅርበው ነበር። ኦፊሳላዊ የምርጫ ውጤቱ 38 ከመቶ እና ሰላሳ አራት ከመቶ ድምጽ ያገኙ እንደሆነ አስታውቋል። የካቶሊክ ቤተ ክርስቲያን የድምጽ ቆጠራው ግን አሸናፊው ፋዮላ መሆናቸውን እንደሚያሳይ በርካታ ዲፕሎማቶች ለሚዲያ ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ህገወጥ ፍልሰትን ለመግታት ስለሚደረገው ጥረት ለመመልከት ዛሬ አሜሪካንና ሜክሲኮን ወደሚያዋስነው ድንበር አምርተዋል። ስለ ድንበር ጥበቃ እና የተዘጉትን የመንግስት መስሪያ ቤቶች ስለ መክፈት ጉዳት ጉዳይ ከዴሞክራቶች ጋር መነጋገሩ ጊዜ ማባከን ነው ሲሉ ትላንት ተናግረው ነበር። ፕሬዚዳንቱ በድንበሩ ግንብ ለመገንባት ከአምስት ቢሊዮን ዶላር በላይ የሆነ በጀት እንዲመደብላቸው ይፈልጋሉ። ዴሞክራቶች በበኩላቸው ለግንብ ሳይሆን ለድንበር ጥበቃ የአንድ ነጥብ ሶስት ቢሊዮን ዶላር በጀት ባለመስጠት ለመስጠት ሀሳብ አቅርበዋል። ፕሬዚዳንቱ ታዲያ አንድ አራተኛ የመንግስት መስሪያ ቤቶችን የዘጋው እቅዳቸውን በመደገፍ ትልቅ አንድነት አሳይተዋል በማለት የደገፏቸውን ሪፐብሊካውያንን የምክር ቤት አባላትን በትዊተር አሞግሰዋል። ዩናይትድ ስቴትስ እና ቻይና በያዝነው ሳምንት ቤዥንግ በሚያካሂዱት የንግድ ንግግር መሻሻል ማሳየታቸውን የቻይና የንግድ ሚኒስቴር ገልጿል። የግዴታ የቴክኖሎጂ ሽግግርንና የአእምሮ ንብረት መብትን በመሳሰሉት ጉዳዮች ነው መሻሻል አሳይተዋል የተባለው። ይሁንና ከስብሰባው በኋላ በሁለቱም ወገኖች በዝርዝር የተገለጸ ነገር ባለመኖሩ አሁንም የእርግጠኛነት ችግር መኖሩን ያሳያል ይላሉ ተንታኞች። ባለፈው ማክሰኞ ያበቃል ተብሎ የነበረው የንግድ ንግግር እስከ ትላንት ረቡዕ ተራዝሟል። የዩናይትድ ስቴትስ ባለስልጣኖችም ንግግሩ በጥሩ ሁኔታ እየተካሄደ መሆኑን ገልጸዋል። በመጨረሻም የአውስትራሊያ መንግስት ለህይወቷ በመስካት ወደ ታይላንድ ያመለጠችው ወጣት የሳውዲ አረቢያ ተወላጅን ጉዳይ እያየ መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር ተናግለዋል። ማሬሳ ፓይን ስለ ረሃፍ ሞሐመድ አልኩንሁን ጉዳይ ዛሬ ባንኮክ ሆነው ለጋዜጠኞች በሰጡት መግለጫ የውጭ ጉዳይ ሚኒስቴሯ በፊት በተያዘ ቀጠሮ መሰረት ከታይላንድ ባለስልጣኖች ጋር ተነካክረዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ለ18 ዓመት ዕድሜዋ ወጣት የስደተኝነት እውቅና ከሰጠ በኋላ አውስትራሊያ እንድትቀበላት ጠይቆ ነበረ። ፓያን ታዲያ የአውስትራሊያ ባለስልጣኖች ለወጣቷ ሁኔታ ላይ ውሳኔ ላይ ከመድረሳቸው በፊት እየገመገሙት ስለሆነ አሁን ይዘዋት ሊሄዱ እንደማይችሉ አስታውቀዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና ቪኦኤ ስ ቦንሪ ወደ ቀዳሚው ዘገባችን ነው የምናልፈው። ኢትዮጵያ ውስጥ ያለውን ያለመረጋጋት አጋጣሚ በመጠቀም ራሳቸውን በገንዘብ ማበልጸግ የሚፈልጉ ሰዎች በጦር መሳሪያ ንግድ ላይ ተሰማርተው ተገኝተዋል ሲሉ የሀገሪቱ ጦር ኃይሎች ምክትል ኤታ ማዦር ሹም ጄኔራል ብርሃኑ ጁላ ለቪኦኤ ገልጸዋል። ይህ ሁኔታም በተለያየ ቦታ ህገወጥ የመሳሪያ ዝውውር እንዲኖር መንገድ ከፍቷል ብለዋል። ለሁለቱም ችግሮች መፍትሄ ለማግኘት መንግስታቸው እየሰራ መሆኑን የጦር አዛዡ ተናግረዋል። ጄኔራል ብርሃኑ በሀገሪቱ የጸጥታ ሁኔታ ላይ በዚህ ሳምንት ፓርላማው ፊት ቀርበው የሰጡትን ማብራሪያ፣ በሌላ በኩል ደግሞ በምዕራብ ኦሮሚያ በትግራይና በአማራ ክልሎች ውስጥና በመካከላቸውም ያለውን የጸጥታ ሁኔታ አስመልክቶ መስሪያ ቤታቸው ሰሞኑን ስለሚሰነዘሩበት ወቅት ወቀሳዎች እንዲሁም ካለመረጋጋቱ ጋር ተያይዞ የአዲሱ ጠቅላይ ሚኒስትር አስተዳደር አገሪቱን መምራት አቅቶታል እየተባለ ስለሚወራው ጉዳይ ተጠይቀው ምላሽ ሰጥተዋል። በእነዚህ ጉዳዮች ላይ ጀኔራል ብርሃኑ ጁላን በትላንትናው ምሽት ነው ያነጋገርኳቸው። ቃለ ምልልሱን መሰረት በማድረግ ተከታዩን የመጀመሪያ ክፍል ሪፖርት ተጠናክሯል። ሰኞ ታኅሣሥ 30 2011 ዓ ም የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ የሕዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት ታጣቂዎቹ በምዕራብ ኦሮሚያ አደረሱት ስላሉት ጉዳት በዝርዝር ተናግረው ነበር። ታጣቂዎቹ መሳሪያውን ከየት ነው የሚያገኙት? በሚል ከአሜሪካ ድምፅ ጥያቄ ቀርቦላቸዋል። የመንግስት ፖሊስ ጣቢያ እየሰበሩ ከግምጃቤት ወስደዋል። ከእያንዳንዱ ሚሊሻ ላይ አስፈትተዋል። በየቤቱ እየገቡ ጠመንጃህን አምጣ እያሉ አስፈትተውታል። ከሁለት ሺህ በላይ ጠመንጃ ከዛ አስፈትተው ወስደዋል። በፊትም የተወሰነ ይኖራቸዋል። ገንዘብም ስላላቸው ይገዛሉ። ማዕት የኮንትሮባንድ ጦር መሳሪያ ዝውውር ስላለ ይገዛሉ። ጠመንጃ ማግኘት ብዙ ከባድ አይደለም ለነሱ። የህገ ወጥ የመሳሪያ ዝውውሩ በማን ነው የሚከናወነው ለሚለው ጥያቄ ከለውጡ ጋር ተያይዞ በዚህ ግርግር ጊዜ ጠመንጃ ሸጠው ሀብታም ለመሆን የሚንቀሳቀሱ ሀይሎች አሉ። እነሱ ከተለያየ የጎረቤት ሀገር ጠመንጃ እንዲገባ እያደረጉ ነው። ሀብታም ለመሆን ሲሉ በመሳሪያ ሽያጭ ተሰማሩ የተባሉት ሰዎች ኢትዮጵያውያን ናቸው፣ በውጭ ሌሎች፣ በሀገር ውስጥ ኢትዮጵያውያን ናቸው። ተይዘዋል፣ በቁጥጥር ስር የዋሉ አሉ። ብዙ ናቸው። ፌዴራል ፖሊስ ነው የሚይዛቸው። ከፌዴራል ፖሊስ ጋር በጸጥታ ጉዳይ አብረን ስለምንሰራ ከዛ ባገኘነው መረጃ መሰረት በጣም በርካቶች ናቸው የተያዙ። እስካሁን በዚህ ዝውውር የተሳተፉት ሰዎች ማንነት በግልጽ ይታወቃል ወይ? የፍርድ ሂደታቸውስ ምን ይመስላል? ጄኔራል ብርሃኑ ይህን ጉዳይ የፌዴራል ፖሊስን የሚመለከት ነው ብለውናል። በሌላ ዝግጅት እንከታተለዋለን። ይህንን የተባለውን ህገወጥ የመሳሪያ ዝውውር ለመከላከልስ ምን እየተደረገ ነው? አሁን ለጊዜው እየተሰራ ያለው ህገወጥ ትጥቅ ዝውውር በተገኘበት የሚያዝበትና ዳር ድንበሮቹ መውጫ መግቢያ በሮች ላይ ክትትል የማድረግ በመሀል አገር ላይ ባሉት ህጋዊ ኬላዎች የመቆጣጠር ስራ ነው እየተሰራ ያለው። በዋነኝነት ግን ባይ ዘ ዌይ የኢትዮጵያ ችግር ብቻ አይደለም ይሄ። እዚህ ጎረቤት ሀገር አካባቢ ለምሳሌ ሶማሊያን ከወሰድሽ ጠንካራ መንግስት የለም፣ ደቡብ ሱዳን ከወሰድሽ ጠንካራ መንግስት የለም። እነዚህ ደግሞ መተላለፊያ ሆነዋል። የቀጠናው ወደ ችግር መግባት ለኢትዮጵያም ችግር እየፈጠረ ነው። የማስተካከል ስራ ለመስራት መንግስት እየሰራ ነው ያለው። ምንድን ነው የሚሰራው? ምን እየተሰራ ነው? አንደኛ የመሳሪያ አያያዝ ህግ የማውጣት ስራ መንግስት እየሰራ ነው። ማን ይታጠቃል? እንዴት ይታጠቃል? የሚል ነገር መንግስትን ትኩረት ሰጥቶበት እየሰራ ነው። መቼ ነው የሚወጣው? በውይይት ስ ያደረገ ያለው አካል ማን ነው? ይሄ የሚመለከተው ፌዴራል ፖሊስ ነው፣ ጀኔራል ብርሃኑ። ሌላው ለህዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ስለ ምዕራብ ኦሮሚያ ባስረዱበት ወቅት ታጣቂዎቹ የመከላከያ ዩኒፎርም እንዳላቸው አንስተው ነበር። ራሳቸው ገድለው መከላከያ ገደለ ይላሉ። የኛ ሬንጀር ለብሰው ሰው ይገላሉ። ከዛ መከላከያ መጥተው እርምጃ ሰውስ ሬንጀሩን አውልቁና ሲቪል አልብሰው ይኸው መከላከያ ሲቪል ገደለ ብለው መንገድ ላይ ይጥላል። ይህንን ንግግራቸውን መሰረት በማድረግ ታጣቂዎቹ ዩኒፎርሙን ከየት አመጡት የሚል ጥያቄ ቀርቦላቸዋል ለጀኔራል ብርሃኑ። ይሄ ሬንጀር በሁለት መንገድ የተገኘ ነው። አንዱ ይመረታል፣ በፋብሪካዎች ይመረታል፣ አገር ውስጥ ማለት ነው። ስለዚህ ይህን ስራ መስራት ሲፈለገ ከዛ ሊገዛ ይችላል። አንድ ይሄ ነው። ሁለተኛ የሰራዊት አገልግሎት ጨርሶ ከሰራዊት የሚቀነሱ ሰዎች አሉ እና እነዚህ ሰዎች ሲቀነሱ ሬንጀር መልሶ አይባልም። የለበሱት ሬንጀር ይዘው ነው የሚሄዱ ከሄዱ በኋላ ይሸጡታል እና ከዛ ነው የሚሰበስቡት። ይህንን ግን እኛ መስተካከል አለብን፣ እናስተካክለዋለን ለወደፊት ቢያንስ ቢያንስ ከእኛ ወደ ህዝቡ የገባ ሬንጀር እንዳይኖር አሰራሮች እያስተካከልን ነው፣ እናስተካክለዋለን። ፋብሪካዎችም ሬንጀር የሚያመርቱ ከሆነ ሬንጀር ለመንግስት ሰራዊት ካልሆነ በስተቀር ለሌላ አምርተው እንዳይሸጡ የሚያደርጉ አሰራሮችን መከተል ይኖርብናል። ትንሽ ተዝረክርኮ የቆየ ነገር አለ። በዛ መንገድ ነው የሚያገኙ በዚህ የመከላከያ ሚኒስቴር የሁለት ሺ አስራ አንድ አመተ ምህረት የግማሽ አመት የስራ ክንውን ሪፖርት ከመከላከያ ሚኒስትሮ አይሻ መሐመድ ጋር ቀርበው ማብራሪያ የሰጡት ምክትል ኢታማጆር ሹም ብርሃኑ ጁላ ሰፋ ያለ ጊዜ ወስደው ያብራሩት በምዕራብ ኦሮሚያ ታጣቂዎች በነዋሪዎች ላይ አደረሱት ያሉትን ጥቃት በዘረዘሩበት ክፍል ነው። በምዕራብ ኦሮሚያ ጭካኔና በደሎች ተፈጽመዋል ብለዋል። ምንድን ናቸው ተፈጸሙ ያሏቸው ጭካኔዎችና በደሎች በሚል ከአሜሪካ ድምጽ ተጠይቀዋል። በደሎቹ ብዙ ናቸው። ሀብቱ ተዘርፈዋል። የአንዳንዱ ገበሬ በወር አንድ ኩንታል እንዲሰጥ ይደረጋል። ድሃ ገበሬ በጣሳ እየሰፈረ እንዲሰጥ ይደረጋል። ትንሽ ገንዘብ ያላቸው ሰዎች ገንዘብ ኮታ ይሰጣቸውና ክፈሉ ይባላሉ። ድንታም ነው የሚባል ዛሬ መቶ ላ ተወር ወይምሰላል ሺህ ክፈሉ ይባላል። ትንሽ የያዘ ባለሀብት ወደ ድህነት እንዲገባ የሚያደርግ ስራ ተሰርተዋል። ይህንን በተከታታይ ማዋጣት ማለት ወደ ድህነት መግባት ነው ያሉ ባለሀብቶች አካባቢውን ለቀው ወጥተዋል። እዚህ አዲስ አበባ ድረስ መጥቶ የተቀመጡ አሉ። አካባቢውን መልቀቅ የማይችለው አርሶ አደር ግን የተጣለበትን ግብር እየገበረ ልጆቹን ለአመት ቀለብ ያስቀመጠው ጨርሷል። በብዙ ቦታ እንዳይሰራ ደግሞ ተደርጓል። መንገድ ተዘግቶበታል። ከተማ ከተማ እንዳይንቀሳቀስ ተደርጓል። ከተሞች ንግድ ያቁመዋል። ከመሀል ሀገር ወደዛ ቀጠና የሚገባ ሎጂስቲክስ እንዳይገባ ተደርጓል። ሰዎች ይታፈናሉ፣ ይታሰራሉ። አንደርግራውንድ ይታሰራሉ። አስራው ውጭ ብሉ ጥሩ ነበር ይገረበሉ። የተለያየ ምክንያት የተፈጠረ የመንግስት ደጋፊ ነህ፣ የቴሌ ደጋፊ ነህ እየተባሉ ቶርች ሁሉ የተደረጉ አሉ። አንደርግራውንድ አስራዋቸው ሳያስለቀቃቸው ሁሉ አሉ። የሚሰሩት ስራ ለራሱ ግልጽ አደለም። ጀኔራል ብርሃኑ በቄለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋ እና በሆሮ ጉድሩ ወለጋ የጠቀሷቸው ችግሮች መፈጠራቸውን ተናግረዋል። በዚህ አካባቢ ያለውን የህብረተሰብ ክፍል ከታጣቂዎች እጅ ለማስለቀቅ መከላከያው ከመንግስት ግዳጅ ስለተሰጠው እርምጃ መውሰዱን ለህዝብ ተወካዮች ምክር ቤት ቀርበው አብራርተዋል። እርምጃው መወሰድ ከተጀመረ አንድ ሳምንት መቆጠሩንና በሚቀጥሉት ጥቂት ሳምንታት ውስጥ የጸጥታ ሁኔታ እንደሚስተካከልም ጠቁመዋል። ምን አይነት እርምጃ ነው የተወሰደው በወሰዳችሁት እርምጃስ ምን አገኛችሁ የሚል ጥያቄ ቀርቦላቸዋል መከላከያ የወሰደው አንደኛ የተዘጋ መንገድ ማስከፈት ነው ሁለተኛ ህዝቡ ትላልቅ ከተሞች አሉ መካከለኛ ከተሞች አሉ እነዚህ ከተሞች ውስጥ ሁሉ ገብተው ነበር ምክንያቱም መከላከያ እዛ አልነበረም የክልል የጸጥታ ኃይል ነው እዛ የነበረው የክልል የጸጥታ ኃይል ደግሞ አትተኩስ ተብሏል በመንግስት ለምንድነው አትተኩስ የተባለው በሰላም ግባና ታገል ስለተባለ አሁን አንዳንድ እንቅስቃሴዎችን በሚያደርግበት ጊዜ ቅድም የገለጽኩትን ጸረ ሕዝብ ስራ በሚሰራበት ጊዜ ወደ ግጭት ከገባን ተጠርቶ ተመታ የሚባል ነገር ይፈጥራል በሚል መንግስት ከፍተኛ ትዕግስት ነው ያደረገው። ከሚገባ በላይ ነው የታገሰው። በመታገሱ ነው መንግስት መወቀስ ያለበት ሊወቀስም ከሆነ ማለት ነው። ግን ደግሞ ሰዎቹን ማባበል፣ በሽማግሌ መጠየቅ፣ ይሄን ነገር አቁሙ ማለት መሪዎቹን ጠርቶ ማነጋገር ላይ ተጠምዶ ብዙ ጊዜ ባክኗል። በዚህ ጊዜ ውስጥ ከፍተኛ ውድመት ነው ያደረሱ። ጥሩ የንግድ እንቅስቃሴ የልማት እንቅስቃሴ የነበረበት ክልል ወደ ጨለማ ነው የተቀየሩ እና አሁን የተደረገው ነገር ምንድን ነው? መስመሮቹን ማስከፈት፣ ከተሞቹ ስራቸውን እንዲሰሩ ማድረግ። ከከተማ ውስጥ ሰራዊቱ ሲገባ ሸሽቶ ነው የወጡት። ከወጡ በኋላ በየመንገዱ ላይ ደፈጣ ነው ያደረጉት። ደፈጣውን በማክሸፍ እጅ የሚሰጡትን እጅ እንዲሰጡ ከቤተሰብ በግድ የተወሰዱ ወይም ስታለው የተወሰዱትን ቤተሰብ እንዲመልሳቸው በማድረግ በጣም በርካታ የእነሱ አባሎች በቁጥጥር ስር ውለዋል። ደፈጣ አድርገው ሰራዊታችን ላይ ተኩስ የከፈቱት ደግሞ እርምጃ ተወስዶባቸዋል። ይሄን ያህል ከመከላከያ ሰራዊት ፊት ቆሞ ለመዋጋት የሚያስችል ቁመናም ብቃትም የላቸውም። እኛ እንዳውም ምንድነው ጥንቃቄ እያደረገ ያለ ነው። አንደኛ ህዝቡ ውስጥ ሆነው ተኩሰው እኛም የተኩስ መልስ ሰጥተን በመሀል ህዝቡ እንዳይጎዳ በሚያደርግ አኳኋን ከህዝቡ ነቅለው እንዲወጡ ነው ያደረግነው። ነቅለው ወጥተው አሁን ወደ ጫካ ነው አፈግፍገው ያሉት። እነሱንም ቢሆን እኛ የመግደል አላማ የለንም። በዛ መንገድ የሚሳካ ምንም ነገር እንደሌለ አውቀው የህግ በላይነት ተከብሮ፣ እነሱም በተቀመጠው አቅጣጫ መሰረት ወደ ሰላማዊ ኑሮ እንዲመለሱ ነው ጥረት እያደረግን ያለ ነው። ይሄ ማለት ግን በራሳቸው ተነሳሽነት በሰራዊታችን ላይ እርምጃ ለመውሰድ የተንቀሳቀሱትን እርምጃ እንወስዳለን። በዚህ አድርገን አሁን አብዛኛው አካባቢ ላይ ስር ሰደው የነበረና ህዝቡ ላይ ተጭነው ህዝቡን አስፈራርተው ጸጥ ለቅ ብሎ እነሱ ሚሊቱን ብቻ እየሰራ የነበረ ህዝብ ነጻ የወጣበትና አሁን ህዝቡ እፎይታ ያገኘበት ሁኔታ ነው ያለው ጄኔራል ብርሃኑ ጁላ። ሌሎች ማብራሪያዎችም ሰጥተውናል በ መግቢያችን ላይ ያስ እንዳስተዋወቅ ነው። በትግራይ ክልልና በአማራ ክልል ያለውን የጸጥታ ሁኔታ አስመልክቶ መስሪያ ቤታቸው ሰሞኑን ስለሚሰነዘሩበት ወቀሳዎችም ጠይቀናቸዋል። ተከታዩን ክፍል በነገው ምሽት ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምፅ እየተላለፈላችሁ የሚገኘውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። በሻምቡ ከተማ ሰዎች በኮማንድ ፖስት መታሰራቸውን ነዋሪዎች ተናገሩ። ቁጥጥር ስር ከዋሉ ሰዎች መካከል ለ12 ዓመት ገደማ ከታሰረች በኋላ ማለትም መጀመሪያ ለ8 ዓመት፣ ሁለተኛ ጊዜ ደግሞ ለሁለት ዓመት ታስራ የተለቀቀችው ባለፈው 2010 ዓ.ም በምህረት የወጣችው ጫልቱ ታከለ ትገኝበታለች። በሌሎች የምዕራብ ኦሮሚያ ከተሞች ሰዎች በቁጥጥር ስር መዋላቸውንም ተናግረዋል። የኦሮሚያ ኮሚኒኬሽን ቢሮ ሰዎች በቁጥጥር ስር እየዋሉ ያሉት በህብረተሰብ ጥቆማ ነው ብሏል። ናኮር መልካ ተከታዩን ዘገባ አድርሶናል። ጫልቱ ታከላ ቤቱ ባለፈው ማክሰኞ ከቤተሰቦቿ መኖሪያ ቤት በኮማንድ ፖስት ቁጥጥር ስር መዋሏን ቤተሰቦቿ ለአሜሪካ ድምፅ ሬዲዮ ተናግረዋል። በአሁኑ ጊዜም በሆሮ ጉድሮ ወለጋ ዞን ፖሊስ መምሪያ እንደምትገኝ ወላጅ እናቷ ወይዘሮ አስካል አብዲ ገልጸዋል። ኦነግ በሻምቡ ጽሕፈት ቤት በመክፈቱ እሷ በአስተባባሪነት ስትመደብ፣ ጫልቱቴ እነዚህ ሰዎች ወደ እስር ይመልሱሻል ብዬ ተቃወምኩ። እሷ ግን ይህ ከሁሉም ገለልተኛ ነው አለችኝ። ማንም አይነካኝም አለች። ከእሷ ጋር የነበሩ ሰዎችም ሲያሳምኑኝ እሺ አልኩኝ። ባለፈው አንድ ሳምንት አስረዋት ነበር። አሁንም ድጋሚ ያዟት። ከቤት የማትወጣዋ ልጄ በኦነግ ጉዳይ የታሰረች ይመስለኛል። ወይዘሮ አስካለ ልጃቸው ከዚህ በፊትም እንደ ኢትዮጵያውያኑ አቆጣጠር ከ1997 ዓ ም ጀምሮ ለሶስት ጊዜ በኢትዮጵያ መንግስት መታሰሯን ተናግረዋል። የዕድሜዋን 12 ዓመት ገደማ በእስር ቤት እንዳሳለፈች ገልጸው 2010 ዓ ምት በኢትዮጵያ በታየው የነፃነት ወጋገን በህምረት ብትለቀቅም አሁንም ከመታሰር አዳነችም ይላሉ። የዩኒቨርሲቲ ትምህርቷን በእስር ላይ ሆና ነው የጨረሰችው። ማስተርሷን ደግሞ ከወጣች በኋላ እንድትጨርስ አበረታታት ነበር። የስራ ልምድ ስለሌላት ውጤቷ ጥሩ ቢሆንም ቀጣሪ አላገኘችም ነበር። ድጋሚ ታስራ ባለፈው አመት በምህረት ተፈታ ነበር። ያኔ እንግዲህ ኦነግ ሲመጣ ሁሉም ሆ ብሎ የተቀበለው አሁን ለምን እንደ ወንጀል እንደተቆጠረ አላውቅም። ፈጣሪ ብቻ ይልኝ ሌላ የምለው የለኝም። ከታሰረች ሶስት ቀን ማለፉን የተናገሩት እናቷ ጫልቱንም ሆነ ሌሎችም በቁጥጥር ስር ያዋሉ ሰዎችን ከመጠየቅ ለአሁኑ የከለከለኝ የለም ብለዋል። ወንድ ልጃቸው ሰኝ ታከለ ታስሯል ተብሎ ሲወራ እንደነበር የተናገሩት ወይዘሮ አስቃለ ጫልቱ በተያዘችበት ምሽት በመንግስት ታጣቂዎች ለጥያቄ ተወስዶ ከጥቂት ቆይታ በኋላ መለቀቁን ተናግረዋል። ሰኚ ታከለ ስለ ሁኔታው እንዲህ ብሏል። ሻምቡ ከተማ ውስጥ በዚህ ሰሞን መንገድ ላይ አትቆሙ በሚል ምክንያት ነው ሰው የሚይዙት። በተጨማሪም ኦነግ ናችሁ፣ ኦነግን ትደግፋላችሁ በሚል ምክንያት እያፈሱ ነው። እኔንም ቢሆን ለምን ከእህት አትማርም ብለው ይዘውኝ ጥቂት ጥያቄዎች ከጠይቁኝ በኋላ ለቀውኛል። ጉድሮ ወለጋ ዞን አስተዳዳሪና የኮማንድ ፖስቱ አባል አቶ አየለ ዴከማ ስለሰዎች ስለ ሰዎች መታሰር ማብራሪያ እንዲሰጡኝ በስልክ ጠይቂያቸው በስብሰባ ላይ እንደሆኑ ገልጸውልኝ በቆይታ በኋላ እንድጠይቃቸው ቀጠሮ ቢሰጡኝም ደጋግሜ ብደውል ስልክ አላነሱልኝም። በነቀምቴ ከተማም ሰዎችን በኮማንድ ፖስቱ ቁጥጥር ስር መዋል ቀጥሏል፣ ይላል የከተማው ነዋሪ አቶ ፌጠሳቶላ። ለምን እንደታሰሩ እንደማያቅም ይህ ሰው ይናገራል። ብዙ ሰዎች በመንግስት ታጣቂዎች ቁጥጥር ስር ውለዋል። ለምሳሌ ቡርቃ ራጉኤል፣ ሀይሉ፣ ሄኖክ ዮሐንስ እና ሌሎችም ቁጥጥር ስር ውለዋል። የዩኒቨርሲቲ ተማሪዎች የሚገኙባቸዋል። ከዚህ በፊት ታስሮ የነበረው ሻንቆ የተባለ ወጣትም በድጋሚ ተይዟል። የክሊኒክ ባለቤት የሆኑ ታቶ ፍቅሩ አጌ፣ አምቢሳ ቀበናና ገሜ የተባሉ ግለሰቦችም ታስረው ቤተሰብ እንዳይጎበኛቸው ተደርገዋል። ስለዚህም ጉዳይ ለማጣራት የምስራቅ ወለጋ ዞን ኮማንድ ፖስት አባልና አስተዳዳሪ የሆኑት አቶ ብርሃኑ በቀለን ለማግኘት ያደረግኩት ጥረት አልተሳካም። የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው ግን ተከታዩን ምላሽ ሰጥተውናል። ህብረተሰቡ እየሰጠ በሚገኘው ጥቆማ መሰረት ሰዎች በቁጥጥር ስር እየዋሉ ነው። የተያዙ ሰዎች ከተጠረጠሩበት ወንጀል ነፃ ከሆኑ ቶሎ ይለቀቃሉ፣ ጥፋተኛ ከሆኑ ደግሞ በህግ ይጠየቃሉ። የጸጥታ አካላትም በዚህ ረገድ በጥንቃቄ እንዲሰሩ አቅጣጫ ተሰጥቷቸዋል። በዚያው መሰረት እየሰሩ ነው። የቢሮ ምክትል ኃላፊ አቶ ኤሬሳ ተረፈ ትናንት ለቢቢሲ አፋን ኦሮሞ ክፍል በወንጀል ስለተጠረጠረ እንጂ በፖለቲካ ፓርቲ አባልነቱ የታሰረ ሰው የለም፣ ነገር ግን የፖለቲካ ፓርቲ አባልነት ለወንጀል ሽፋን መሆን የለበትም ብለዋል። ባለፈው ሳምንት የአካባቢው ኮማንድ ፖስት አዛዥ ከአባ ቶርቤ ውጭ ማንንም አላሰርንም የሚል ምላሽ እንደሰጡኝ ይታወሳል። በምዕራብ ወለጋ ጊምቢ፣ መንዲና ቤጊ ከተሞችም ሰዎች በመንግስት ቁጥጥር ስር እየዋሉ መሆናቸውን ነዋሪዎች ተናግረዋል። የቤጊ ከተማ መጫ አባ ገዳ የሆኑት አቶ ጌታቸው ተርፋም ባለፈው ማክሰኞ ቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ አልማዝ በንቲ ገልጸዋል። ትፈለጋለህ ብለው ይዘው ትሄዱ። የተያዙት ቤታችን አካባቢ ሲሆን አሁን በመከላከያ ካምፕ ይገኛሉ። ባለቤቴ የደም ግፊትና ስኳር በሽተኛ ናቸው። ሁለቴም የቀዶ ጥገና ሕክምና ተደርጎላቸዋል። አሁን ምግብም አስጠልቷቸዋል። የሚተኙት ብርድ ውስጥ በመሆኑ ያሰጋኛል። ነገር ግን እያደረጉላቸው ያለው ነገር ለክፉ አይሰጥም። ከእሳቸውም ጋር ሁለት ሾፌሮች ታስረዋል። ሁሉም ለምን እንደታሰሩ የማውቀው ነገር የለኝም። ለወረዳው የስራ አመራሮች ብደውልም መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። የዞኑ አስተዳዳሪ አቶ ገምጅስ ተመስገንም ስልክ አያነሱም። ባለፈው ሳምንት የግንቢ ከተማ አባገዳ አቶ ግርማ መታሰራቸውንም ልጃቸውን ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ ናኮር መልካ ከነቀምቴ። ናኮርን ኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በጋሞ ዞን የቁጫ ወረዳ የቁጫ ማህበረሰብ ተወላጆች እኛ ቁጫ እንጂ ጋሞ አይደለንም፣ ስለዚህ ማንነታችን ይከበር ሲሉ ቅሬታቸውን አሰሙ። የክልሉ መንግስት ህገ መንግስታዊና የማንነት መብታችንን እንዲያስከብር ከሰባት ዓመት በፊት ብንጠይቅም ምላሽ አልተሰጠንም ብለዋል። የማንነት ጥያቄ ስላነሱ ጫጫታና ጫናና ጥቃት እየደረሰባቸው መሆኑንም ተናግረዋል። የደቡብ ክልል ብሔረሰቦች ምክር ቤት ለቁጫ ብቻ የተጠና ጥናት እንደሌለ ተናግሯል። ነገር ግን የቁጫ ጥያቄ ከዶርዜ ከወሌኔና ከገዞ ማህበረሰብ የማንነት ጥያቄዎች ጋር አንድ ላይ በያዝነው ዓመት ምላሽ ያገኛል ብለዋል። ዮናታን ዘብዲዎስ ዝርዝር አለው። ቁጫ በደቡብ ክልል በጋሞ ዞን በቁጫ ወረዳ የሚገኝ ማህበረሰብ ነው። አቶ መንግስቱ መና የዚህ ማህበረሰብ አባል ናቸው። ሕገ መንግሥቱ የሰጠው የማንነት መብታቸው እንዳልተከበረ ነው የሚናገሩት። ኖኒ ቁጫ ወረዳይ ቁጫ ጊዲዲዶስ እኛ የቁጫ ወረዳ ሰዎች ቁጫዎች ነን። ሕገ መንግሥታዊና የማንነት መብታችን እንዲከበርልን እንፈልጋለን። በ2005 ዓ ም ደብዳቤ ጽፈን ብንጠይቅም እስካሁን ምላሽ አልተሰጠንም። የመንግሥት ኃላፊዎች ጥያቄያችንን ከመመለስ ይልቅ ይሸሹናል፣ ይደበቁናል። ባህላችንና ቋንቋችን የተለያዩ ናቸው ያሉት አቶ መንግሥቱ ቁጫ እንጂ ጋሞ ላለመሆናቸውን ተናግሯል። እኛ ጋሞኛ ቋንቋ አንችልም። ቋንቋችን እኔ አሁን የማወራበት ነው፣ ቁጫቶ ይባላል። እኛ ሜዳ የምንለውን እነሱ ጨፌ ይሉታል። እነሱ ትከሻ ጋና ይላሉ፣ እኛ ደግሞ ፑዴ እንላለን። ለዚህ ነው እኛ ጋሞ አይደለንም የምንለው። በባህልም እንለያያለን። ስለዚህ ጥያቄያችን ይመለስልን ራሳችንን በራሳችን እናስተዳድር ነው እያልን ያለ ነው። ሌሎችም የማህበረሰቡ አባላት የአቶ መንግስቱን ሀሳብ በመደገፍ ቅሬታቸውን አሰምተዋል። ጥያቄያችን ህገ መንግሥታዊ መሆኑን እውቅና በመስጠት ከማታል ባለፈ ይሄ ነው የሚባል ምላሽ አላገኘም ያሉት ደግሞ አቶ መንግስቱ ገበዩ ናቸው ከሽማግሌዎች አንዱ ነነ ለክልሉ ብሔረሰቦች አቅርበናል። ምንም እልባት ሳይሰጠን እስከ ዛሬ ቆይቷል። ዛሬ ሰባተኛ ዓመታችን ነው። ቅሬታ አቅራቢዎቹ የማንነት ጥያቄ በማቅረባቸው ማንነታቸው የተለየ ጥቃት ይደርስብናል ነው ያሉትም። የማንነትና የራስ አስተዳደር ጥያቄ የተነሳ ብዙ የቁጫ ልጆች ስራ ፈትነዋል። ለያ ማለትም ተመርቀው ስራ መያዝ አልቻሉም። ብዙ የሞቱ ሰዎች አሉ። ከስራ የተፈናቀሉ ሰዎች አሉ። ቀባሪ ያጡ አባት እናቶች በቁጫ ምድር ላይ ያሉት በህዝባችን ላይ ያላገባ በውሸት ማስረጃዎች እስከ 21 ዓመት እስከ አራት ማግኘት ከቀያቸው መፈናቀል ደግሞ ልጆቻቸው ከትምህርት ገበታቸው መጥፋት አርሶ አደሩም ከስራ ከልማት መፈናቀል እንደዚህ አይነት ጫናና በደል ስደርስብን እስከዛሬ ደርሰናል። የ12ኛ ክፍል ተማሪ የሆነችው ተማሪ የወሪት ማሰቦ አፍ በፈታንበት ቋንቋ ስለማንማር ውጤታማ መሆን አልቻልንም፣ ጫናም ይደርስብናል ብላለች። በጣም ብዙ ነገር ተደርጎብናል። በተማሪዎች ላይ ታግደናል፣ ተባረናል፣ ጋሞኛን አችሉም በማለትም በጣም ብዙ ቅጣት ነው የደረሰብን። ምንም ማለት ምንም ቋንቋ ማንበብ አንችልም። ጋሞኛ ያው የምናውቀው ቁጨኛ ነው። አሁን ላይ ግን ምንማረው በጋሞኛ ነው። አሁን ብ ግን እንዴት እናንብብ አንችልም። እኛ አሁን ጥያቄያችን ይመለስልን፣ እኛ በቋንቋችን እንማር። የክልሉ ብሔረሰቦች ምክር ቤት አፈ ጉባኤ አቶ ሌማ ገዙሙ እንዳሉት ለቁጫ ማህበረሰብ ብቻ የተጠና ጥናት የለም። ጥያቄው ምላሽ ሳይሰጠው ግን መቆየቱ ተገቢ አለመሆኑ ተናግሯል። የቁጫ ጥያቄ ከሌሎች ማህበረሰብ የማንነት ጥያቄዎች ጋር አንድ ላይ በዚህ ዓመት ምላሽ እንደሚያገኝም ገልጸዋል። ጥያቄ ታች ያለው ተጨባጭ ሁኔታ ታይቶ መፈታት አለበት የምል አቋም እየያዝን ስለሆነ ይህንን ነባሪያ ሁኔታ ወይም ይህንን አቋም ይዘን ያው የደርዘም የቁጫም የወለኔም አንድ ገዞ የሚባል ማህበረሰብ አለ። ደቃሞ ሲሆን በተካለለበት አካባቢ ስለዚህ፣ እነዚህንም አንድ ላይ አካትን የምናይበት ነው የሚሆነ። የማንነት ጥያቄ በማንሳታቸው ጥቃት ሊደርስባቸው ይችላል ያሉት አፈ ጉባኤው እርምጃ እናስወስድባቸዋለን ብለዋል። በአዲስ አበባ ዩኒቨርሲቲ የኮተቤ ሜትሮፖሊታን ዩኒቨርሲቲ መምህር አቶ ወገነ ጌታቸው በበኩላቸው የቁጫ የማንነት ጥያቄ ህዝቡ ተሰምነትና የሚወክለውን በማጣቱ የተፈጠረ ህገ መንግስታዊ ጥያቄ መሆኑን ተናግረዋል። በተለያየ መንገድ ባገኘው አጋጣሚ ሁሉ የወረዳ አመራሩን የዞን አመራርን ስጠይቅ ነበረ እርከኑን ተከትሎ ለመምጣት ባደረገው ጥረት ከዛ የማፈን ስረና ወደ ሚመለከተው የተለያየ አካል አያስተላልፉም። ያ ማለት ወደ ብሔር ብሔረሰብ ምክር ቤት አያስተላልፉ ይህንን ደግሞ የተገነዘበው የቁጫ ህዝብ በተደራጀ መልኩ ለመንግስት ጥር 7 2005 ዓ ም ላይ ለብሔረሰቦች ምክር ቤት እና ለፌዴሬሽን ምክር ቤት አቅርቧል። ጥያቄው በ2005 ዓ ም በተደራጀ ሁኔታ በጽሁፍ ለብሔረሰቦች ምክር ቤት ይቅርብ እንጂ ከ25 ዓመታት በፊት የነበረ ጥያቄ መሆኑን ገልጸዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሃዋሳ። ዮናታንን ላደረሰን ዘገባ እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን ሲያቀናብርልን የቆየው ፋሲል ገበያው ነበር። የስርጭት መሐንዲሱም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን በተከታዩ የማዲንጎ አፈወርቅ አቅሜን የተሰኘ ዘፈን እንሰናበታችኋለን። መልካም ምሽት ደናደሩ። በነገው ጉዞ እንገናኝ።